ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዎ የአሜሪካ ድምፅ ራዲዮ ምርጫ 2007 ልዩ ዝግጅት ከአሜሪካ ድምፅ ራዲዮ ጣቢያ እዚህ መንግስትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትውልድ ስፍራቸው አረቃ ድምፅ በሰጡበት ወቅት ለአሜሪካ ድምፅ ከተናገሩት የተወሰደ ነው። በጀኛል ይሆነኛል የሚለውን አገርን ይመራል በአረካ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ተፎካካሪ የአዲስ ትውልድ ፓርቲ ተወካይ አርቲስት ደስታ ዲያ ጉጃሌ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ልዩ የግማሽ ሰዓት የምርጫ 2007 ዝግጅታችን ወደ ተለያዩ የኢትዮጵያ አካባቢዎች ይወስዳችኋል። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ዛሬ በመላ ኢትዮጵያ ምርጫ እየተካሄደ ነው። ቀደም ሲል እንደገለጽነው የድምፅ መስጫ ጣቢያዎችም ከአንድ ሰዓት ተኩል በኋላ 12 ሰዓት ላይ ማለት ነው ይዘጋሉ። የዛሬው ምርጫ ሰላማዊና የተረጋጋ ሁኔታ በሚታይበት እየተካሄደ ሲሆን ላለፉት አራት ዓመታት ስልጣን ላይ የቆየው ገዢው ፓርቲ ኢህአደግ በዚህ ምርጫ ያሸንፋል ተብሎ ይጠበቃል። በዚህም ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ እርግጠኛ መሆናቸውን ተንታኞች ይናገራሉ። ጠቅላይ ሚኒስትሩ በትውልድ ስፍራቸው አረካ ድምፅ ሲሰጡ ቀደም ሲል እንደሰማችሁት ያገኛቸው ሪፖርተራችን አነጋግሯቸዋል። ክብሩ ጠቅላይ ሚኒስትር ኢህአዴግ ፓርቲ በተለይ መንግስትንና የፓርቲውን ገንዘብ መለየት ተስኖታል ይላሉ የተቃዋሚ ፓርቲዎች። የተለያዩ ቀበሌዎች እንደዚሁም ወረዳዎች ውስጥ የፓርቲው መልእክቶች በመንግስት ተቋማት ስር አሉ እና ይሄ ደግሞ ለእኛ ለውድድር እያመቸን አይደለም ይላሉ የተቃዋሚ ፓርቲዎች። ምን ይላሉ እርስዎ? በመጀመሪያ ደረጃ የአካውንታንሲ ኮርስ ወስደው በዛ ኮርስ መሰረት መንግስትና ፓርቲ የት ጋ ነው ስራቸውን የሚሰሩት የሚ ቢያዩ ጥሩ ነው። መንግስትም ፓርቲ በህግ መሰረት ኦዲት ይደረጋሉ። ስለዚህ የሁለታቸውም ኢንዲፐንደንት የሆነ የፋይናንሽል ሲስተም ነው ያላቸው። ስለዚህ መንግስትና እና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ ኦፊስ ፊስካል የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው። ለዚህ ነው እንግሊዞች ሌሎች ሁሉ በቀጥታ ባጀት የሚሰጡት ለፓርቲ ገንዘብ የምንሰጥ ቢሆን ኖሮ እንግሊዞች ባጀታቸውን ለእኛ አሳልፈው ለመንግስት ፋይናንስ አይሰጡ። ስለዚህ ይሄ የበሬ የወለደ ፈጠራ ነው፣ የተለመደ ፈጠራ ነው። ከዛ ውጭ የመንግስታችን የፋይናንስ አጠቃቀም፣ የባጀት አጸዳደቅ፣ የባጀት የሚተችበት ኦዲት የሚደረግበት ስርዓት በአፍሪካ ቶፕ የሚባል ስለዚህ ምናልባት እንዲያው መተቸት ካስፈለገ ኢህአዴግን የሚተችበት የሚተቹበት በርካታ ሌላ ነገር አለ። ማለት እውነት የሆነ ነገር አለ። እኛ ጉድለት አለ። በእኛ በትክክለኛ ጉድለት ቢተቹ ኖሮ ህዝቡም ይሰማቸዋል። ደግሞ ወደፊት እነሱም እየተጠናከሩ ይሄዳል። ግን በሬ የወለደ ትችት ያው እነሱን ያዳክማቸዋል። ቢኮዝ ህዝቡም ስርአቱም ሌላው ማካር ስለሚያውቅ ይሄ ነው ይሄ የሚያዋጣ ተደርጎ መወሰድ የለበትም። ይልቅ ኢህአደግን በድክመቱ ቢተቹት ለኢህአደግም ይጠቅማል፣ ለእነሱም ይጠቅማል፣ ለህዝቡም ይጠቅማል። በዚያው በአረካ ሌሎች ገዢውን ኢህአደግ ወይም ጠቅላይ ሚኒስትሩን አቶ ኃይለማርያም የሚፎካከሩ ሁለት ተወዳዳሪዎችንም ባልደረባችን ሄኖክ ሰማግዜር አነጋግሯል። አርቲስት ደስታዲያ ጎጀሌ ይባላለሁ ከአዲስ ቱልድ ፓርቲ መወዳደረው ተወካዮች ምክር ቤት ቀኙ ሰብ ይባላሉ። ሰማያዊ ፓርቲ ለተወካዮች ምክር ቤት እንግዲህ የምትወዳደሩት ከሀገሪቱ ጠቅላይ ሚኒስትር ጋር ነው። አሸንፋላችሁ? እንግዲህ አንገሮስ ሰርተናል እና አሸንፋለ ብለን ያው። ስለዚህ ደግሞ የሚወስነው ህዝብ ስለሆነ ስለዚህ በጅ በህዝብ ፊት ያለው ስለሆነ አንገሮስ ያው እና አሸንፋለ ብለን ስለዚህ ወሳኙ ህዝብ ነው። ወሰኙ ህዝብ ነው። ለማሸነፍ ብለን ውድድር ውስጥ ገብተናል። ውድድር ውስጥ ያለው ሰው ያው እንደ ኳስ ሜዳ ነው። ከሁለት አንዱ ይጠበቃል። ህዝቡ ለበጀኛል ይሆነኛል የምለውን አገርን ይመራል፣ መልካም አስተዳደር ፊት ይሰጠኛል የሚለው ሰው የመምረጥ በህዝብ እጁ ላይ ነው። ጠቅላይ ሚኒስትሩ አሁን ከጀርባ እየገቡ ነው ያሉት ድምፅ ለመስጠት። የእናንተ የተለየ ፖሊሲ ወይ አፈጻጸም፣ የተለየ አፈጻጸም የሚባለው እኛ በአሁኑ ሰዓት ኢትዮጵያ ሀገራችን ቴክኖሎጂው እጅግ በጣም ሀይ የሆነ በሚሄድበት ሰዓት ህዝቡም ደግሞ እንደ ቴክኖሎጂ ማደግ ስለሚገባ ያን አማራጭ ጊዜ ነው የምንጓዘው። ሰማያዊ ፓርቲ እንግዲህ ያው አዲስ ነገር ምንድን ነው? ከዚህ ፓርቲ የተሻለ ምን ያመጣው ነው ለህዝብ ይሆን እንትን ብለናል። ሁሉ ነገር ህዝብ ደግሞ አስተምረናል ለውጥ እናመጣለን ብለን ስለዚህ በለውጡ ተጠቃሚ ይሆን ህዝቡ ይምረጣል። ያው እነሱንም ደግሞ የነሱ ይሻላል ካለ ህዝቡ መምረጥ ይቻላል። ግን እንዳስፈላጊነቱ ለህዝብ ጠቃሚ ነው የምለው በየትኛውም ነገር በትምህርት በመስቃ መስተዳደር በፊት ጦት በተለያዩ ነገሮችን አስተምረናቸዋል። መልካም ዕድል። አመሰግናለሁ ምለሁላችን የዛሬው ምርጫ የመጀመሪያ ውጤት ከሁለት እስከ አምስት ቀናት ውስጥ ይታወቃል ተብሎ የሚጠበቃል። የተመዘገቡ 37 ሚሊዮን መራጮች የሰጡት የድምፅ ቆጠራ አጠቃላይ ውጤቱ ደግሞ ከወር በፊት ይፋ ይሆናል ተብሏል። የሰብአዊ መብት ተሟጋቾች የዛሬው የኢትዮጵያ ምርጫ ሀቀኛና ዲሞክራሲያዊ ሊሆን አይችልም ይላሉ። ምክንያታቸውን ሲሰጡም ገዢው ፓርቲ የተቃዋሚ ደጋፊዎችንና ተቃዋሚዎችንም ይጨፈልቃል፣ ጋዜጠኞችንና ብሎገሮችን ማለትም የኢንተርኔት ጸሐፊዎችን በተደጋጋሚ ያስራል ይላሉ። ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል። ኢህአዴግ ግን ይህን ያስተባብላል። ኢትዮጵያውያን በዘመነ ኢህአዴግ የታየውን ታዳጊ የምጣኔ ሀብት እድገት የሚደግፉ መሆናቸውን አመልክተዋል ይላል ዘገባው። አሁን ወደ አዲስ አበባ እንመልሳችሁ። ለአምስተኛ ጊዜ እየተካሄደ በሚገኘው አገር አቀፍ ምርጫ የተካፈሉ መራጮች የፈለጉትን ፓርቲ መምረጣቸውን ሲናገሩ ምርጫቸውን ይፋ ማውጣት አልፈለጉም። የተቃዋሚ ፓርቲ ታዛቢዎችም በብዙ የምርጫ ጣቢያዎች አልተገኙም። መለስካቸው አመሃ በአዲስ አበባ ከተማ በርካታ የምርጫ ጣቢያዎችን ተዘዋውሯል፣ መስመር ላይ ይገኛል። መለስካቸው እንደምን አመሸ? እንዴት አመሸ ያሉላ። መለስካቸው በምርጫ ጣቢያዎች ያየሃቸውን እስኪ ባጭሩ ግለጽልን። እንግዲህ በየትኛውም ምርጫ ጣቢያ የሚከናወኑ ቋሚ ድርጊቶች አሉ። በሁሉም ምርጫ ጣቢያዎች የምርጫ አስፈጻሚዎች፣ የህዝብ ምርጫ ታዛቢዎች የሚባሉ አምስት ታዛቢዎች ጋራ እና ከተወዳዳሪ ፓርቲዎች ታዛሚዎች ጋር በመሆን ህዝቡ ከንጋቱ በአስራ ሁለት ሰዓት ድምፅ ከመስጠቱ በፊት እነዚህ የስራ ክንውኖች መፈጸም ይኖርባቸዋል እና ክንውኖቹ የተፈጸሙን ቢሆንም ድርጊቱን መፈጸሙ ወይም መከታተል ያለባቸው ግን በሁሉም የምርጫ ጣቢያዎች በሚባል ደረጃ ተሟልቶ አልተገኙም ነበር። ይህ እንዳየኋቸው አንድ ምሳሌ ከምርጫ ክልል አስራ አንድ የምርጫ ጣቢያ ስምንት አስተባባሪ አቶ ልሳሌኝ ወርቅ የሚሄዱትን እስኪ እንስማ የዛሬ ሁለት በጢሳን ነው ክሬት የተገናኘ ነው። እኛ በጢሳ ተገናኘ ና ያልተከፈቱ አሉ። መጀመሪያ እኛ የምናያቸው ቁሳቁሶች አሉ። ለምሳሌ ሰነድ መረከቢያዎች ሚና አሉ የሰነድ መረከቢያ እና ደግሞ እንዲ ልዩ ልዩ ቁሳቁሶች አሉ። ያልታሸጉ አሉ። እኛ የምናያቸው ቅድሚያ የተሰጠን አሉ። እነሱን አየን። የህዝብ ታዛቢ ና የተወዳዳሪዎች እስኪልኩልን ድረስ የሰነዳችን ሳንከፍ ጠበቅ ናቸው። እዛ በስተ መጨረሻ ላይ የኢህአዴግ አንድ ተልኮል ነበረ እንዲሁም የኛ የህዝብ ታዛቢያችን ስለነበሩ የድምፅ መስጫ ወረቀት መቁጠር ጀመረን ማለት ነው። በ አስር ሰዓት ላይ መቁጠር ጀመረን እስከ አስራ ሁለት ሰዓት ባለው ተብሎ ጨርሰን ቃለ ጉባኤችን ይዘን አ ሰዓት ላይ የድምፅ መስጫ ስነሳቱን ከፍተናል ያ መለስካቸው ትሰማናለህ አዲሱ ነኝ ሌላ ጥያቄ አለኝ እኔም መራጮች የመረጡትን ፓርቲ መግለጥ አልፈለጉም ብለዋል ብታብራራልን ይህንን ምን መሰል አዲሱ ብዙ መራጮች ድምጻቸውን ሰጥተው ሲወጡ ከዚህ በፊት እንዲያውም ብዙ ጊዜ ሲያጋጥመ እንደነበረው ጋዜጠኞች ጋር ለማውራት ብዙ አይናፋር አልነበሩም እንዲያውም እንዲያም ሆኖ ግን ነው የመረጡትን ፓርቲ በመፍጨር ለመያዝ ወደዋል በጭራሽ አይናገሩም ከመንግስት ከፍተኛ ባለስልጣናት እንደ ወይዘሮ አስቴር ማሞ ያሉ ትላልቅ ባለስልጣናት በሚወዳደሩበት ምርጫ ክልል አስራ ዘጠኝ ምርጫ ጣቢያ አንድ ያጋጠሙኝ መራጭ አቶ ተመዝገን ማሞ እንዳንድ ምሳሌ በአቀብ ይሻላል። እስቲ እነስ እሳቸው እንስማቸው እስ እንግዲህ ባየነው ሁኔታ ያው ጥሩ ነው ባይነኝ። እኔ ሰው የሚፈልገው መርጦ ነው እየሄድ ያለው ያው በሚስጥራዊ በሆነ ሁኔታ ነው ተፈትሸና የምንገባው። አንዳንድ ነገሮች መያዝ አለመያዝህን ሞባይል ቁጭ አርጋ ትገባለህ። ያን ሁኔታ አይቻለሁ በግሌ። ይቀይም እና እንደው ምርጫው በእርሶ አስተሳሰብ ዴሞክራሲያዊ ነው? ያው ከሞላ ጎደል ነው ማለት ነው። ይሆናል እንደዛ ነው ብዬ ነው የማስበው። የመረጡትን እንዲነግሩኝ ፈቃደኛ ነዎት? ምስጢር ነው። ምስጢር ነው። እሺ፣ በጣም አመሰግናለሁ። መለስካቸው፣ በየጣቢያው የተቃዋሚ ፓርቲ ታዛቢዎች ያለማየትህን ገልጸሃል። ተጨማሪ የምትነግርን የታዘብከው የተመለከትከው ነገር አለ ባጭሩ? አዎ፣ በአብዛኛው ምርጫ ጣቢያዎች የተቃዋሚ ፓርቲ ታዛቢዎች አልተገኙም። በእርግጥ ግን የህልግ ታዛቢዎች ባየሁባቸው ምርጫ ጣቢያዎች ሁሉ ነበሩ። የዚህ ምርጫ አንዱ ድክመት ይሄ ነው ሲሉ ደግሞ የሰማያዊ ፓርቲ ተዘዋዋሪ ታዛቢ አቶ ታዲዮስ ታንቱ ብዙ ስማቸው የሚታወቅ ሰው ናቸው። የሚሰውዬ እና ነግረውኛል። እስቲ እሳቸውን ደግሞ እንስማቸው እንደሚሉ መልካም። ምን አዩ የታዘቡት ልንገሩ። እስካሁን ያየኋቸው አንዳንድ ድክመቶች አሉ። ሰማያዊ ፓርቲ ቀደም ሲል ከመደባቸውና ካስቀመጣቸው ታዛቢዎች ብዙዎቹ ተቀማጭ ታዛቢዎች እንደሌሉ ተመልክቻለሁ። አልመጡም። መለስካቸውን እናመሰግናለን። እንግዲህ በምሽቱ ሶስት ሰዓት ሰፋ ያለው ዘገባ ላይ በዝርዝር ሌሎች የተመለከትካ የታዘብካቸውን ትገልጽልናለ። መልካም ምሽት። መልካም ምሽት። አሉላ በመካሄድ ላይ ባለው ምርጫውን እንቀጥላለን። ዘጠኝ የፖለቲካ ፓርቲዎች ለፌዴራል ፓርላማ ለመወዳደር በቀረቡበት በምዕራብ ሸዋ አምቦ ከተማ መራጮች ድምፅ እየሰጡ ነው። በአንዳንድ የዞኑ አካባቢዎች ያቀረብኳቸው ታዛቢዎቼ ምርጫውን እንዳይታዘቡ ተደርገዋል ሲል መድረክ ያማርራል። የዞኑ የምርጫ አስተባባሪ ግን ውንጀላውን ያስተባብላሉ። ዘጋቢያችን እስክንድር ፍሬው ዛሬ አምቦ ይገኛል። ወረቀት ከነለችው ይላላ እና ይላል የሁለት ሺ ሰባት ዓመት የክልል ምክር ቤት አባላት ምርጫ የድምጽ መስጫ ወረቀት ፖስተር የዳ አዝጉባራ ከንጅሩ ሰገል ኩዳ ሳዴቲ የአምቦ 02 ሀ የምርጫ ጣቢያ ኃላፊ የሆኑት አቶ ኩመራ ቶሌራ ድምፅ ለመስጠት የተሰለፉትን ሰዎች በቡድን በቡድን እያስገቡ ገለጻ እያካሄዱ ነው። ኤክስ ሲሆንም የጣት አሻራ ማድረግ ትችላላችሁ። ኤክስ ሲሆንም የጣት አሻራ ማድረግ ይቻላል። በምዕራብ ሸዋ ዋና ከተማ አምቦና አካባቢው የሚገኙ መራጮች ከጠዋቱ 12 ሰዓት ጀምሮ ሰልፍ ሲይዙና ድምፅ ሲሰጡ ታይቷል። ከባለቤቱ ጋር በመሆን ድምፅ ሰጥቶ ሲወጣ ያገኘሁት የአደሳ ኤርባ የሚመርጠው ቋሚ ፓርቲ የለም፣ ምርጫዬ የሚወሰነው ከፓርቲዎቹ እንቅስቃሴ አንጻር ነው ባይ ነው። መጀመሪያ የሚመርጠው ፓርቲ አንደኛው ኢትዮጵያ ብሔር ብሔረሰብ አገር ናት። ይሄ ብሔር ብሔረሰቡ ለአንድ አይን ለአንድ ቤተሰብ የሚያይ ፓርት ሁለተኛ በእኩልነት የሚያይ ማለት ነው። በእኩልነት የሚያይ ማለት ነው። ሁለተኛ ደግሞ ለአገሪቷ መያላማ በመንገድ በውሃ በኩል በጤና በትምህርት ለሁሉም መላ ኢትዮጵያ ሀገር ሁሉም ክልል በአንድ አይን የሚያይ መርጫ ያለው ማለት ፈልጌ። የኑሮ ውድነት አሳሳቢ መሆኑን የሚያምኑት ወይዘሮ ሙሉ ወርቅ ታደሰ ደግሞ የኢኮኖሚ ጉዳይ የምርጫቸው መሰረት መሆኑን ይናገራሉ። የተለያዩ ችግሮች አሉ። እነዛ ነገሮች እንዲስተካከሉልን ምን ምን፣ ለምሳሌ ለምሳሌ በኑሮም አንዳንድ ነገር፣ በሌላ በሌላ ጥሩ ነው፣ ጥሩ እየተካሄደ ነው ያለው። ግን ትንሽ ችግሩ የኑሮ ሁኔታ ነው። ትንሽ ኑሮ ነው። የኢኮኖሚ ጉዳይ የኢኮኖሚ ጉዳይ ነው። ከዛ ውጭ ግን ሁሉ ሰላም ነው፣ ሁሉ ጥሩ ነው። በኢኮኖሚ ነው ኑሮ እየተወደደ እየከበደ መጣ ነው። ኑሮ ያው እየከበደ ነው ነገሩ። ኑሮም ማለት በኢትዮጵያ ብቻ ሳይሆን በዓለም ነው እና ግን ያቺ ያቺ ትንሽ ብትሻሻል እንግዲህ እኛ ኑሯችን ነው ትንሽ ከብዳል። ሌላው ጥሩ ነው። ሌላው ሰላም ነው። ተዘዋውሬ በተመለከትኳቸው የምርጫ ጣቢያዎች ውስጥ ኢህአድግ፣ መድረክና ኢዴፓ ቋሚ ታዛቢዎቻቸውን አስቀምጠዋል። ተቃዋሚው መድረክ ግን ከአምቦ ውጭ ባሉ አንዳንድ አካባቢዎች ሁኔታው ተመሳሳይ አይደለም ይላል። በአምቦ ቁጥር ሁለት ለህዝብ ተወካዮች ምክር ቤት የሚወዳደሩት የመድረክ ምክትል ሊቀመንበርና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና በዞኑ አንዳንድ አካባቢዎች ችግሮች እንዳጋጠሟቸው ለቪኦኤ ገልጸዋል። እርሳቸው እንዳሉት በምዕራብ ሸዋ አንዳንድ አካባቢዎች ታዛቢዎቻቸውን ማስቀመጥ አልቻሉም። በምዕራብ ሸዋ ዞን ግንደበረት ብዙ ታዛቢዎች እንደታሰሩ፣ እንደተባረሩ i ¿no? አ ከትናንት ጀምሮ ከትናንት ማታ ጀምሮ አባ ደበላይን በሚወዳደርበት ቦታ እሱን ሰምቻለሁ። ጅባት ላይ ብዛት ያላቸው ታዛቢዎች ተደብድቦ ታስሮ ተጎትቶ ከምርጫ ጣቢያዎች እንደወጡ ሰምቻለሁ። እናንተ ማለት ነው የእኛ ፓርቲ ታዛቢዎች። ጨልያ ሁለት በሚባል ቦታ ላይ እንደዚሁ ታዛቢ መደብደቡን ከምርጫ ጣቢያ ተጎትቶ መውጣቱን ሰምቻለሁ። ጀልዱ የሚባል ቦታም ላይ ታዛቢዎች ላይ ችግር እየደረሰ እንዳለ ደንዲ ላይ በተለይ ደንዲ ሁለት ላይ ስፋት ያለው ችግር እንዳለ በዛ ያለው ተወዳዳሪ ሪፖርት አድርጓል። ለዚህ ቅሬታ ምላሽ የሰጡት የምዕራብ ሸዋ ዞን የምርጫ አስተባባሪ አቶ ሁንዴሳ ማዴሳ ግን መረጃው የተሳሳተ ነው ብለዋል። አሁን ለምሳሌ በጀልዱ ወረዳ ላይ ተሰማ ቀሜሳ፣ ብርሃኑ ረጋሳ የተባሉት ታስሮብናል የሚል ደርሶኛል። ይህንንም በማጣራበት ሰዓት ይህ ሰውም ራሱ ፍጹም እንደገና አንደኛ በወረዳው ፖሊስ ጣቢያ የታሰረ ሰው አለመኖሩን፣ ሁለተኛ ደግሞ ይህ ሰው ደግሞ እንደገና እነሱ ባቀረቡት ታዛቢ ብሎ ባቀረቡት ዝርዝር ውስጥ ያለመኖራቸው ስገለጽ ብርሃኑ ረጋሳ የሚባለው ታዛቢ ውስጥ አለ፣ ግን አልታሰረም። ይህንን እንደ ቁጭ ብለዋል። ምርጫው ላይ የታዘቡ ነሳቸው አቶ ብርሃኑ በዛሬው እለት ሳይሆን ያጣራውት ትናንት ነው። ይህ ነገርም ደግሞ እንትን የቀረበውም ደግሞ ቅሬታውም ትናንት ነው። ከምርጫ ቦርድም እንደገና ደግሞ የተሰጠኝም ትናንት ነው። ይህንን በማጣራበት ሰዓት የዛ ክልል ደግሞ የምርጫ አስፈጻሚ ስላለ አቶ ኩማ ከሚባለው እንዳገኘውት ይህ ግለሰብ ብርሃኑ ረጋሳ የተባለው ግለሰብ ታዛቢ ነው ነገር ግን አልታሰረም ፖሊስ ጣቢያም ሄደን እንደገና አይተናል የለም ተሰማቀ ሜሳ የሚባለው ሰው ደግሞ እንደውም በእኛ ሊስት ላይም የለም የታሰረም ሰው አይደለም ይህንንም ደግሞ አጣርተናል የሚል ነው ጨለያ ላይ ሮቤራ ዳንደና የሚባልም እንደዚሁ ታስሮብናል የሚልም አንስቷል በእጃጅም ሆነ በጌዶ ፖሊስ ጣቢያ አልታሰረም እንዲህ አይነት ሰው እንደገናም ደግሞ በእኛ ሊስት ላይ ማለትም ታዛቢ አካባቢ በምለው በነሱ በቀረበልኝ ሊስት ላይም የለም የሚል ነው። ከዛም ከጨለያ አንድም ደግሞ የምርጫ ክልል የደረሰኝ ከአቶ ለቺሳ ሰዎች ደግሞ በድብደባ ልታሰሩ ይችላሉ፣ በሌላ በሌላ ወንጀል ልታሰሩ ይችላሉ። አጋጣሚ በዚህ አጋጣሚ ውስጥ የሚታሰር አንድም ሰው የለም። በምዕራብ ሸዋ ዞን 11 የምርጫ ክልሎችና 862 የምርጫ ጣቢያዎች ይገኛሉ። በነገ ዕለት በ862ቱም ጣቢያዎች ውጤት እንደሚለጠፍ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከምዕራብ ሸዋ አምቦ እስከንድርን ለዘገባው አመሰግናለሁ። ቆየት ብለን ወደ መቀሌ እናመራለን። የመቀሌውን ዘጋቢያችን ግርማይ ገብሩን በስልክ ለማግኘት እየሞከርን ነው። አሁን ወደ ሀዲያ ነው የምንመለሰው። በሀዲያ ዞን የመድረክ እጩ ተወዳዳሪና የፓርቲያቸው የምስራቅ ወረዳ ሊቀመንበር የምርጫ ወይም የድምፅ መስጫ ሰነዶች ቀደም ሲል መጥተው መበተናቸውን እዚያው ለሚገኘው ሪፖርተራችን ሄኖክ ሰማው እግዜር ነግረውታል። በሌሎች ጉዳዮች ላይም ሄኖክ የወረዳውን ተጠሪ ያነጋግሯል። እንሆ ይህ ለምሳሌ አለ ገባ በሆነ ለስርቆት እንዲመች የደበቁበት ነው። በህጻናት ነው እችን ያገኘሁት። ሸንኮራ የሚበሉበትን ገንዘብ ሰጥች ከምሮ ነው ያስቀምጠው ሰሞኑን እየበተና ነው ያለ ይሄም ደግሞ ለእኛ ከመድረሱ በፊት የእኛ ወረዳ አይደለም፣ የሁለተኛ ወረዳ ነው። ይሄኛውም ድምጽ መስጫ ወረቀት ነው ሲፈርሙ የሚሰጥበትን ቀደም ብሎ ያውጡት። በምን መንገድ ወጣ ብለን ቀደም ብሎ ገዢ ፓርቲ የዚህ አይነት የድምጽ መስጫ ወረቀት በሁለቱም ወረዳ ዋና አስተዳደር ቢሮ በራሳቸው ጊዜ ምልክት እየሰጡ ከደበቁበት ነው። ለአስረጅነት ነው የቀረበልኝ። ይሄ እንዴት አገኙት? ጥርሰው ለኢህአዴግ ደጋፊ ነው የተሰጠው። ከዛ ከደጋፊ ደግሞ ለእኔ ለመረጀነት በተጨባጭ አያለኝ ሲል ይህንን የሰጡት። ይህም ነገ የሚሰጥበት ነው። በአንድ ካርቶን የተለያዩ አይነት እሽጎች ይኖራሉ። በእሽግ ውስጥ በአንድ እሽግ ከአንድ ሺህ ወይም ከስምንት መቶ ከሰባት መቶ በ በተለያየ ቁጥር ነው ታሽጎ የሚቀመጡ በአንድ ካርቶን ውስጥ ድምፅ መስጫ ወረቀት። ይሄ እሽጉ የሚፈተው ነገ ነው። ነጌ ሲፈታ ነው ለህዝብ የሚታደለው። መጀመሪያ በተመዘገበው ቁጥር ከዚህ አንዱ የተወካዮች ምክር ቤት ነው። አንድ ጣት ያለው አንድ ሰው ነው የሚወዳደረው። እዚህ ጋር ደግሞ ሶስት ጣት ያለበት ለክልል ነው። ሁለቱንም ወረቀት ያወጡት በምን መስማር እንደሆነ አላውቅም። ይህ የመጀመሪያ መታወቂያ ካርድ ነው። በዚህ ሄዶ ነው ይህንን ነገ የሚቀበሉት። የምታሸንፉ ይመስላችኋል? በሚገባ በጣም ህዝባችን የበሰለ በደንብ የተማረ ስለ ምርጫ ጠንቅቆ ከሁለተኛ ዙር አንስቶ እስካሁን ድረስ እየተወዳደረ በአካባቢ ምርጫ፣ በፌዴራል ደረጃ በሚደረገው ምርጫ አሸንፎም የሚያውቅ አካባቢ ስለሆነ በጣም ህዝቡ ደግሞ በፖለቲካ የበሰለ ህዝብ ስለሆነ ለኢትዮጵያም ሀዲያ በተለይ ሞዴል ነው። ከአንድ ነገያውን ምርጫ ህዝቡ ድምጽ ሲሰጥ እስከ ስድስት ሰዓት እንደምናሸንፍ እርግጠኛ ነን። እናሸንፋለን። ህዝባችን ወስኖ የተቀመጠ ስለሆነ ህዝቡ የተማሪም ያህል ተማሪ፣ አርሶ አደሩም ከፍል አርብቶ አደሩም አርብቶ አደሩም፣ ሁሉም ነጋዴ፣ ማህበረሰቡም፣ ተማሪውም፣ አስተማሪውም፣ ፖሊሱም አንናገርም እንጂ በዚች ምልክት ይችን ምልክት ለመድረክ ፓርቲ እንሰጣለን፣ መድረክ ፓርቲ እንመርጣለን ብሎ ተዘጋጅቷል። አንዳንድ ፖሊስ አባላት ብዙ ባይተባበሩም፣ አንዳንድ ኃላፊዎች ከፊት አንጻር ዛሬ ለወረዳ አስተዳደር፣ ለወረዳ ምርጫ አስፈጸሚ ቢሮ፣ ለወረዳ ፖሊስ አሳውቆ ስለመጡ ሁከት አትፈጥሩም ብሎ በአንዳንድ ቦታ ላይ በተለይ ወረዳ ፖሊስ አዛዦችና ምክትል አዛዦች ወንጀል መከላከል ሹሞች ድጋፍ ይሰጡናል እና አልፎ አልፎ አንዳንዶቹ እዚያ ምድብ ጣቢያ ያሉት በቅርብ ጊዜ የተቀጠሩ ፖሊሶች ጥሬዎችም ስለሆኑ በእውቀትም ያልበሰሉ ስለሆነ ከቀበሌ አመራር ጋር ማለትም ከቀበሌ አስተዳደር፣ ከቀበሌ ስራ አስኪያጆች ጋር፣ ከቀበሌ ታጣቂዎች ጋር ተሰልፎ ሁከት ለመፍጠር ይሞክራሉ። ጥቃት ለመፈጸም ሲስቴማቲክ በሆነ መንገድ ነው። አሁን እንን ባይነኩም እኔ ፓርቲ የዚህ ወረዳ ሊቀመንበርም ነኝ። እጩም ነኝ። ሌሎችም እጩዎች ናቸው። እኛን ብዙም አይደፍሩም። የእኛን ደጋፊዎችና አባላትን ያስፈራራሉ። ምርጫው ሰላማዊና ና ዴሞክራሲያዊ በህዝብ ዘንድ ታማነት ያለው ምርጫ ተብሎ በቴሌቪዥንና በሬዲዮ የሚያስተላልፉት መልእክት በጣም ሰየ የሚያሳይ ነው። ግን ወደ ታች ወርደን ስናይ ሙሉ በሙሉ ፊታዊ ስራ ይሰራሉ ብለን አልገምትም። አልሰሩም። ወደሚቀጥለው የምርጫ ጉዳይ አሁን የምናመራለን አሉላ ተንታኞችን አግኝታ እናግርሃል የተወሰነውን ለአሁን ብናቀርብ እነማን ናገርከው በምን ጉዳይ በተለይ ያው የምርጫውን ሂደት በተመለከተ ነው አዲሶ ልክነ ሁለት ተንታኞች ናቸው የጋበዝ ነው ቀዳሚው አቶ ሙልጌታ አደባልቀው በአዲስ አበባ ከተማ ነዋሪና በግል ስራ የሚተዳደሩ መሆናቸውን አስረድተውኛል አሁን ምርጫው ዲሞክራሲያዊ ነው ወይ ከሆነ ለምን የሚል ጥያቄ አንስቼላቸዋለሁ በሱን እጀምራለን ከሞላ ጎደል ዴሞክራሲያዊ ነው ሂደቱ የሚል አመለካከት ነው ያለኝ። በአካባቢ ያየው ህዝብ በራሱ ፍላጎት ነው የተመዘገበው። ዛሬ ደግሞ የመረጠው በራሱ ፍላጎት ነው። የተለያዩ የፖለቲካ ሀይሎች ደግሞ የተለያዩ አማራጮች በቴሌቪዥን ሲከራከሩ ሰምተዋል። ስለዚህ ማንም ሳያስገድደው ማለት ነው የተለያዩ አማራጮች ቀርበውለት ይበጀኛል የሚለውን ሀይል ለመምረጥ የሚያስችለው ሁኔታ ተፈጥረዋል። የሚል አመለካከት ነው ያለኝ። ይህ ማለት ግን ከዚህ በላይ ሊሆን የሚችበት እድል አይኖርም ወይ የሚል ጥያቄን ሊመጣ ይችላል። እኔም በበኩል እንደ ዜጋ ሰፋ ቢል ብዙ ነገር ይፈጠር ነበር፣ ብዙ ነገር መመልከት ይቻል ነበር፣ ከዴሞክራሲም ሞን ይወጣ ነበር የሚል አመለካከት አለኝ። ለምሳሌ ሲቲዝንስ ዴሞክራሲ የሚባለው የዜጎች ዴሞክራሲ የሚባለው እንግዲህ የኢትዮጵያ ሚዲያ የዜጎች ሚዲያ ነው፣ የፓርቲ ሚዲያ አይደለም። ዜጎች የተለያዩ አመለካከት አላቸው። የተለያዩ አመለካከቶች ደግሞ ከፓርቲዎች ብቻ አይደለም የሚወጣው፣ ከሕዝብም ይወጣል። አሁን ሕዝቡ የፖለቲካ ድርጅቶች አመለካከት ብቻ ነው የሰማነው እንጂ ከሕዝቡ ሊቀርብ የሚችል አማራጭ ሕዝቡም ያነሳቸው ነጥቦች፣ ለፖለቲካ ፓርቲዎች የሚጠይቃቸው በጣም ጠባብ ነው። ስለዚህ እንደዚህ አይነት ነገር ትንሽ ጠረጥ ያለ ይመስላል። ይሄ ብታከልበት ብዙ አማራጮች ሕዝቡም ብዙ አይነት የፖለቲካ ፓርቲዎችን በይመልክ እንዲያውቃቸው። አሁን አንዳንዶቹ እኔ የእውነት ለመናገር ኢህአዴግም ጭምር አቤታዊ ዴሞክራሲ ላት እኔ ከአስቀድሜ ስለማውቀው ምንም ችግር አይኖርብኝም። ግን አንዳንድ ጊዜ በመግለጫቸው አንዳንዶቹ ሲተነትኑት ብዙም ሰፋ አይዝም። የተቃዋሚዎችም የባሰ ነው። ምንም የሚያነሱት የሊበራል ዴሞክራሲ አማራጭ አለኝ ብሎ እናራምደዋለን የሚል ሊበራል ዴሞክራሲ ዴሞክራሲ ነን የሚል ኃይልም አቤታዊ ዴሞክራሲ ሆኖ አንዳንድ ጊዜ አታየው። ሶሻል ዴሞክራቲክ ነን የሚል ኃይልም አንዳንዴ። ስለዚህ ህዝቡ ምን ማለትህ ነው ቢሎ ይሄ አማራጭ ከዚህ ጋር ይሄዳል ወይ ቢሎ ለህዝቡ ኦፕን ቢሆን ኖሮ ፓርቲዎቹ በደንብ እናውቃቸው ነ ለምን ያልሆነ ይመስሎታል? ይሄ ያሉት ዜጎች በቀጥታ የሚሳተፉበት በመገናኛ ብዙኃን ሐሳባቸውን ጥያቄዎቻቸውን ሊያነሱ የሚችሉበት ሁኔታ ለምን ያልተሳካ ይመስሎታል በርሶ ግምት? አሁን እኔ ከኢህአዴግ አመለካከት ነው ከአብዮታዊ ዲሞክራሲ አመለካከት ነው እንዳልልህ ኢህአዴግ ከበረሃም ጀምሮ ደርግም ሲጥልቅ የመጀመሪያ ቀን ከሚዲያ በደንብ ነው የተጠቀመበት ከተቃዋሚ ኃይሎች የመጀመሪያ ክርክሩም ታስታውስ እንደሆነ ከሀያ ሶስት ከሀያ አራት አመት በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከፕሮፌሰር መስፍን ወልደ ማርያምና ከፕሮፌሰር አንድሪያስ እሸቴ ያደረጉት ውይይት፣ ከዛ በኋላም የነበሩ ተከታታዮች ህዝቡ የተለያዩ ሀሳቦች ያንጸባርቅ ነበር። ህገ መንግስቱ ሲፈርቅም የተለያዩ ሰፊም ባይሆን ከዚህ የተሻለ ኦፕን የሆነ ዲስከሽንስ ነበሩ። አሁን ከሪኦታ አለሙ ነው እንዳትል መሪያ በጣም እንደዚህ አይነት ነገሮች ነበሩ። እኔ ሚዲያው አካባቢ የሚያደርጉት ካልሆነ በስተቀር እንደዚህ ነው አልልም። የተቃዋሚ ፓርቲዎችም ለራሳቸው ነው የአየር ሰዓት ይሰጠን የሚሉ እንዲ ህዝቡ ይሳተፍ ሲሉ አትሰማቸውም። አሁን እንደምን ሆነ የሚለው ከህዝቡም ህዝቡ መብቴ ነው ብሎ ወይ ሴት ደመጥ ብሎ ብዙ ሲገባ አታየውም። ያቀረብኩትም ሙልጌታ ላነሱት ነጥብ ተከታይ አንድ ጥያቄ ላንሳ። የመገናኛ ብዙኃንና የንግግር ነጻነትን አስመልክቶ ኢትዮጵያ ክፉኛ ትተቻለች። ቀደም ብሎ የገለጿቸው ገደቦች የኢትዮጵያ መንግስት የግለሰቦችን መብት ይገድባል በሚል ነው የሚከሰሰው። በዓለም አቀፍ ዘገባዎችም ሆነ የመገናኛ ብዙኃን መብት ተከራካሪ ቡድኖች በተደጋጋሚ ያ ምክንያትነቱ ጎልቶ አይታዩትም። አሉላ ውይይታችሁ በሶስት ሰዓት መደበኛ ፕሮግራማችን ይቀጥላል። ሌላውን ተንታኝ ጨምረ ጥያቄ ይጀምርሃል። ወደ ሌላው የምርጫ ዘጋቢያችን ወደ ግርማይ ወደ መቀል እንሄዳለን። ወደ ተለያዩ የምርጫ ጣቢያዎች በመሄድ መራጮችን አነጋግሯል። ግርማይ፣ በዚህ ጀምር። ምርጫው በጣም ጥሩ ነው፣ ጥሩ ዲሞክራሲ የሆነ መንገድ ነው። በቃ ያለው ጭቅጭቅ የለ ምናምን የለም። በጣም በጣም እንደ ዛሬ ያልተገኘ ማለት በሀይል በቃ በጣም ጥሩ ነው ያለው ሊሰሩላል ለሀገራቸውና ለህዝባቸው ይጠቅማሉ በማለት ብዬ የሚሆንኝ ብዬ መርጫለሁ ማለት ነው። እጅጋ ይካሳ ከመጀመሪያው ከገለጻ ጀምሮ ሰልፉ ሁሉም ነፃ ነው እና በጥሩ ሁኔታ በነፃነት ይመርጫለሁ። ሁሉ ነገር አይቼ ይሆነኛል ይበጀኛል የሚለው መርጫለሁ። እኛ ሁሉ ማለት ነው የተጀመረውን ልማት ተጠናክሮ እንዲቀጥር እና የተሻለ ነገር ለማግኘት ነው። ይሄንም ጠብቀ ግርማይ ሌላም ጥያቄ አቅርቧል ለመራጮች ለመሆኑ፣ የምርጫ ሂደቱ ምን ያህል ነጻና ግልጽ ነው የሚል ነበር ጥያቄው። ናይ ክልል ተወከልቲ ዓሰርተ ሰባት ኣብዚ ኣለውና እዋዓት ናይ ወኪሉ ኣሎ መድረክ ዓረና ከዓነ ኣፃብዕቲ ሓሙሽተ ወኪሉ ኣሎ ናብ ኢዳ ንኸድ ማዕፅ ድ ናቱ ምልክት የምርጫ ሂደቱ በጣም ሰላማዊ ነበር። በቀጥታ አንድ ሰው መጥቶ ምን ማድረግ እንዳለበት ማብራሪያ ይሰጠዋል። ሰጠ ማብራሪያ የሰጠው ድምጽ ጥቅም ላይ እንዲውል ጥንቃቄ የተሞላበት የድምጽ አስ እንዲሆን የሚያስረዱ ሰዎች አሉ። አሁን የመረጥኳቸው ሰዎች ያለው አንዳንድ የአሰራር ክፍተትም የሆነ የተለያዩ ነገሮች የተሻለው ነገር ካለው አሁን ሰላም፣ ዲሞክራሲ የበለጠ ተጠቃሚ እንደሆን ሊያደርጉ ነው የምጠብቃቸው ማለት ነው። ጸቀ ያካሉ ይባላል። ምርጫው ብዙ የሚያጨናነቅ ነገርም የለው ወረፋም የለው። መግለጫ ይሰጣል። መግለጫ ከተሰጠ በኋላ ውድ ውስጥ ገብተም የሚስጥር መስጫ ቦታዎች አሉ። ምልክት ተደረገ በኋላ የሚስጥር መስጫ ቦታው ላይ ገብተ በሚስጥር ድምጽ ሰጥተ ኮረጆ ውስጥ በስነስርዓት አስገብተ የምትወጣበት የምርጫ ሂደት ነው ያለው። የሆኑኛል ብዬ የመረጥኳቸው ተወካዮች ሰላም እንዲያሰፍኑ፣ ዲሞክራሲ እንዲያስፋፉ፣ ከዛ በተጨማሪ በርከት ያሉ የተጀመሩ መሰረተ ልማቶች አሉ። እነሱንም በደንብ አድርጎ አጠናክሮ መቀጠል እንዲችሉ ነው። እነዚህን የምረጥኳቸው ማለት ነው። ቀሪዎቹን በሶስት ሰዓት እናሰማለን። በመጨረሻ ግን ግርማይ በተዘዋወረባቸው ቦታዎች ታዛቢዎች አግኝቶ ነበር። የምርጫ ሂደቱ ያው መራጩ በሰዓቱ እየመጣ ነው ያለ። አፈጻጸሙ ላይ ግን ከእውቀት ጉድለት ነው ምናን በማይታወቅ መልኩ ማለት ነው። አንዳንዱ ዛ ሚስጥራዊ ቦታው ምልክት አድርጎ ምልክት ካደረገበት ዝም ብሎ ዘርግቶ የሚመጣ አለ። ሳያጥፍ ማለት ነው። ደግሞ አጋዥ በሚል ምክንያት ራሱን መምረጥ የማይችለውን በተለያየ ምክንያት አጋዥ የሚያስፈልገውን ማለት ነው። አንድ ማገዝ እያለበት አንድና ከዛ በላይ ለምሳሌ ሶስት ሆነ ወደ አንድ ድምፅ መስጫው ማለት ነው ሲገቡ ተመልክቻለሁ። እና ይህንን ቅር ያሰኞትን በወቅቱ ለምርጫ አስፈጻሚዎችን ሪፖርት አድርገዋል? እና ውጤቱ እንዴት ሆነ? ያው ያኔ ሲፈጸም ሶስተኛውን እንዲወጥ ተደረገ። ስኪናሱን ደግሞ ጠይቃቸዋለሁ። የምርጫ አስፈጻሚ ነት ማልበል መምህርት የሻረግ በርህ ይባላለሁ። እሺ መምህርት የሻረግ፣ እንዴት ነው የምርጫ ሂደቱ? እንዴት እየሄደ ነው? ሰላማዊ ዲሞክራሲያዊና ነጻ ፍትሃዊነትን የያዘ ነው። ሰው በመጀመሪያ ሲመዘገብ እንደነበረው አመጣጡ አሁንም ልክ ከአስራ ሁለት ሰዓት መጥቶ ምርጫውን ጀምሯል። በታታሪነት በፍላጎት ራሱ የፈለገውን በመምረጥ ላይ ነው። ግን የአረና አንድ ቅሬታ አቅርበዋል። ወደ ምርጫ መስጫ ቦታው ሶስት ሶስት ሆነው እየገቡ ተመልክቻለሁኝ። ይህንንም ለምርጫ አስፈጻሚዎቹ በወቅቱ ሪፖርት አድርግ ያለሁኝ ብለዋል። እኛ እንኳን እስካሁን ድረስ የደረሰን ሪፖርት የለም። ሶስት ሶስት የሚገቡት አንድ አይነት እውር የማያዩ ከሆኑ መሪ ይዘው ይገባሉ። ሽማግሌ በጣም ወጣቱን በድምቀት እንዳያደርጉት ይዟቸው የሚገባ አለ። ከዚያ ውጭ ግን አናስገባም። አድማጮች ልዩ የግማሽ ሰዓት የምርጫ ዝግጅታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ እንመለሳለን። ቀጥሎ ከኛ በኋላ ማለት ነው የኦሮምኛ ፕሮግራም ይቀጥላል። በሶስት ሰዓት እስከምንገናኝ መልካም ምሽት።